the voice of America. የዩጋንዳ እንደራሴዎችና የፓርላማ ፖሊስ ትናንት ግብ ግብ ገጥመዋል። ምክንያቱ እንደራሴዎቹ የሀገሪቱን ፕሬዝዳንት የዕድሜ ጣሪያ ገደብ ጉዳይ አንስተው እየተወያዩ ሳሉ ወታደሮች በፓርላማው ግቢ ውስጥ ታዩ መባሉ ነው። በዚያው የቃላት መሰናዘር ተቋርጦ የአካል ትንቅንቅ ተጀመረ ብላለች የካምፓላ ሪፖርተራችን ሀሊማ አቱማኒ። ሰለሞን አባተ ይዞታል ማክሰኞ ነሐሴ 9936 ዓ ም በኢትዮጵያ የዘመን አቆጣጠር በምዕራብ ዩጋንዳይቱ እንቱንጋሞ አውራጃ እንቱንጋሞ ከተማ መወለዳቸው የሚነገረው ፕሬዚደንት ዮዌሪ ካጉታ ሙሴቬኒ ዘንድሮ 73 ዓመታቸውን ደፈኑ። በእርግጥ ሙሴቬኒ ከእረኛው አባታቸው ምዜ አሞስ ካጉታ የተወለዱት መስከረም 5937 ዓ ም በደቡብ ምዕራባዊቱም ባራራ ነው የሚሉ መጣጥፎችም አሉ። ለማንኛውም የስድሳ ሁለት ኪሎ ሜትርና የአንድ ወር ልዩነት በመሆኑ ሰውየው የደቡብ ምዕራብ ተወላጅ ዕድሜያቸውም 73 መሆኑን አስረግጠን ወደ ትናንቱ የፓርላማ ግርግር እንመለስ። በዩጋንዳ ህግ መሠረት የሀገሪቱ ፕሬዚደንት ሆኖ ለመወዳደር የሚሻ ካለ ዕድሜው ከሰባ አምስት ዓመት በታች ስለመሆኑ ማስረጃ ማቅረብ አለበት። አሁን ግን ፓርላማው ያንን ህግ ሊለውጠው ወይም ሊሰርዘው እየከጀለ ያለ ይመስላል። የሐሳቡ አቀንቃኞች ሰምሮላቸው ሕጉ ከተፋቀ ወይም ከተንፏቀቀ ከሦስት ዓመታት በኋላ ያቺን የሰባ አምስት ዓመት ገደብ ለትንሽ ዘልቀው ዕድሜ ስጣቸውና ሰባ ስድስት ዓመታቸውን ደፍነው የሚገኙት ፕሬዚደንት ሙሴቪኒ በየካቲት ሺ 913 ዓመተ ምሕረት ይካሄዳል ተብሎ ለሚታሰበው ምርጫ ለስድስተኛ የሥልጣን ዘመን እንዲሰለፉ ጎዳና ይጠርግላቸዋል። በእርግጥ የተቃውሞው ጎራን እንደራሴዎችና ከገዢውም ፓርቲ የተወሰኑት ይህንን አዲስ የሕግ ሐሳብ በብርቱ እየተቃወሙ ናቸው። ከትናንት በስተያ ሰኞ የተጀመረው እሰጥ አገባ ተካሮ ተካሮ ሁከት ያጫረ ሆነ። በፓርላማው ውስጥ የነበረው አምባጓሮ፣ ጩኸትና ወንበር መወራወር አፈ ጉባኤዋ ሬቤካ ካዳጋ ስድስት እንደራሴዎችን ለጊዜው ከምክር ቤቱ መቀመጫዎቻቸው እንዲያግዱና ከአዳራሹ እንዲያስወጡ አስገድዷቸዋል ትናንት ማክሰኞ ሌላ ግርግር ተፈጠረ። እንደራሴዋ ዶሪስ አኮል በፓርላማው ቅጥር ደብሮች አካባቢ ወታደሮችን እንዳዩ ለባልደረቦቻቸው ሹካሉ። እኔ በበኩሌ ድንግጥ ነው ያልኩት። በእውነቱ በጣም ነው የደነገጥኩት። ስደርስ ካቶሊኳም አንግሊካኗም አብያተ ክርስቲያን ወታደሮች ሰፍረውባቸዋል። እዚያው እየተመገቡ ነበር። አካባቢውን አተራምሰውታል። ከመካከላቸው ብዙዎቹ መቁጠሪያ በእጆቻቸው አንጠልጥለው የነበሩ የተቃውሞውን ደራሲዎች ወደ አብያተ ክርስቲያኑ ለመዝለቅ እየተጣደፉ ቢጋፉም በስፍራው የነበሩ ሕግ አስከባሪዎች አቆሟቸው፣ አናሳልፍም አሏቸው። ያኔ ከፖሊስ ጋር ደግሞ መቆራቆሱ ተጀመረ። ምን ቆርጦህ ነው አንተ መቁጠሪያዎቼን መልስ ደደብ እግዚአብሔር ያያል መቁጠሪያዎቼን አበላሽብኝ እነዚህ ሳህኖች ሲኒዎችና ብርጭቆዎች እኛ ቤተክርስቲያን ውስጥ የነበሩ ናቸው የምንጸልይበት ካቶሊክ ቤተክርስቲያን ውስጥ እነዚህ ወታደሮች ምንድን ነው የሚፈልጉት የፓርላማው አፈ ጉባኤ ሚስካዳጋ ባለፈው ሳምንት ውስጥ ካወጧቸው መመሪያዎች አንዱ ፓርላማው ሲቪል ተቋም በመሆኑ መጠበቅ ያለበት በፖሊስ ብቻ መሆኑንና ሌሎች የጸጥታ ኃይሎች ከአካባቢው መራቅ እንዳለባቸው የሚያዝ ነበር። ግርግሩና ግብግቡ ጋብ ካለ በኋላ ታዲያ ማዳም ካዳጋ ትናንት ተሲያት በአፈ ጉባኤነታቸው በተሰየሙበት የምክር ቤቱ ስብሰባ ላይ ማብራሪያ እንዲሰጣቸው ጠየቁ። እነዚያ ሰዎች ማን እንደሆኑ ማወቅ እፈልጋለሁ። ሰዎችን ያለኔ ዕውቀት ወደዚህ ካመጡ የሀገር ውስጥ ጉዳዮች ሚኒስትሩ እዚህ ቀርበው ሁኔታውን እንዲያብራሩና ይቅርታ እንዲጠይቁ ነው የምፈልገው። ለዚህ ተቋም ክብር ሲባል እነማን እንደሆኑ የመጡት ማወቅ እፈልጋለሁ። የፓርላማው ፖሊስ ባልደረቦች ከሆኑም ለምን ቤተ ክርስቲያን ደጅ ላይ መመገብ አስፈለጋቸው? አብያተ ክርስቲያኑ አካባቢ ምንድን ነው የሚሰሩት? ሊጸልዩ ከነበረ እዚያ መብላት አልነበረባቸውም። ይሁን እንጂ የሀገር ውስጥ ጉዳዮች ሚኒስትሩ ጄኔራል ጄድ ኦዶንግ በሰጡት ቃል መኮንኖቹ የጦር ወታደሮች ሳይሆኑ የፖሊስ ባልደረቦች መሆናቸውንና ደብሮቹ ላይ እየተመገቡ እንዳልነበረ በአጽንኦት ተናግረዋል። እንግዲህ ከምስቅልቅሉ በኋላ የሰከነና ወደ ሥራው የተመለሰ የሚመስለው ፓርላማ በዚያ ትናንትና ከትናንት በስቲያ በተስተጓጎለበት የፕሬዝደንት የፉክክር ጊዜ የዕድሜ ጣሪያ ጉዳይ ላይ የግራ ቀኙን እያደመጠ ነው። በዚያ ላይ የፕሬዚደንት አንድ የሥልጣን ዘመንን እንዲሁም የእንደራሴዎቹን የሥራ ጊዜ ከአምስት ዓመት ወደ ሰባት ዓመት ከፍ ሊያደርግ በሚችል ሐሳብ ላይም እየመከሩ ናቸው የሕዝብ ተወካዮቹ። ሁለቱም ሐሳቦች ለድምፅ መቼ እንደሚቀርቡ አልታወቀም።